በአፍሪካ ጉብኝት ላይ የሚገኙት የቻይናው ፕሬዚደንት ቺ ሺንግ ፒንግ ዛሬ ከደቡብ አፍሪቃ አቻቸው ጄከብ ዙማ ጋር ፕሪቶሪያ ውስጥ መገናኘታቸውን አኒታ ፖል ከዚያው ዘግባለች። በሌላ በኩል ቻይና ከአፍሪካ ጋር ያላት ትስስር እየጠነከረ ነው። መገናኛ ብዙሃኑ በአመዛኙ የሚናገሩት አወዛጋቢ ስለሆነውና አፍሪካውያንን ፍትሃዊ በሆነ ሁኔታ ተጠቃሚ አያደርግም ስለሚባለው እየሰፋ የሚሄድ የቻይና መዋዕለ ነዋይ ጉዳይ ነው። ከመደበኛ ስራቸው ላይ የተነሱ በአህጉሪቱ ውስጥ የበጎ ፈቃድ ተግባር ላይ ለመሰማራት የሚፈልጉ ቻይናውያን ቁጥር አሁንም አነስተኛ ቢሆንም እያደገ እንደሚሄድ ግን ከቤጂንግ የመጣው የቪኦኤ ዘጋቢ የዊሊያም አይድ ሪፖርት ይጠቁማል። ሰሎሞን አባተ ሁለቱንም ዘገባዎች ለመጽሔት ጨመቅ አድርጎ ይዟቸዋል። ብሪክስ የደቡብ አፍሪካዊቱ የባህር ዳርቻ ከተማ ደርባን ላይ እየመከሩ ነው። ብሪክስ ቢአርአይሲኤስ ከብራዚል፣ ከሩሲያ፣ ከህንድ፣ ከቻይናና ከደቡብ አፍሪካ የእንግሊዝኛ አጠራር ወይም አጻጻፍ የመጀመሪያ ፊደሎች የተሠራ ቃለ አሕጽሮት ነው። ብሪክስ ወደ ብልጽግናው ወይም ወደ አንደኛው ዓለም ሀገርነት እየተቀላቀሉ ያሉ ሀገሮች ናቸው። አምስተኛ የጋራ ጉባኤያቸውን ለማካሄድ ነው የመንግሥት ልኡካን ቡድኖቻቸው ደቡብ አፍሪካ የሚገኙት። በመሆኑም ዛሬ ደርባን በብሪክስ የንግድ ሰዎች ሞቅ ደመቅ ብላ ውላለች። ሲደራደሩ፣ ሲከራከሩ፣ ሲዋዋሉ ነው ቀኑን ያሳለፉት። በሌላ ግንባር ደግሞ የቻይናው መሪ ቺ ሺንፔንግ እና አስተናጋጇቸው ጃይኮብ ዙማ ፕሪቶሪያ ላይ ለብቻቸው ተገናኝተው በንግድ፣ በቱሪዝም፣ በትምህርትና በማኅበራዊ ትብብር ዘርፍ ያተኮሩ ውሎችን ማለዳው ላይ መፈራረማቸውን የደቡብ አፍሪቃ ፕሬዚደንት ጽሕፈት ቤት አስታውቀዋል። ጠቅላይ ጽሕፈት ቤቱ ደቡብ አፍሪቃ የሚገኘው የአዲሱ አጋርነት ለአፍሪቃ ልማት ኔፓድ በምሕፃር የንግድ ሥራ መርሃ ግብር ዋና ሥራ አስፈጻሚ ሊኔት ቼን እንደሚሉት በብሪክስ ሀገሮች መካከል ከቡድኑ የተለዩ የተናጠል የሀገሮች ስምምነቶችም ትርጉም አላቸው። ብሪክስ በዓለም አቀፍ ደረጃ ስብስብ ሆኖ የተወሰነ ኃይልና አቅም ቢኖረውም፣ በመካከላቸው የሁለት ወገን የሆኑ የመዋዕለ ነዋይ ግንኙነቶች ደግሞ ንግዳቸውን ይበልጥ ለማጠናከር የሚያስችሉ ከፍ ያሉ ጥቅሞች እንዳሏቸው ነው ቼን የሚናገሩት ስለዚህ ጉዳዩ፣ የብሪክስ ሀገሮች አፍሪካ ውስጥ ስለሚያፈሱት ነዋይ ብቻ ሳይሆን ይላሉ ሚስ ቼን፣ አፍሪካም በሌሎቹ ሀገሮች ውስጥ ልታስገባ ስለምትችለውም ሀብት ጭምር ነው። በመሆኑም አሉ ቼን፣ ዕድሎቹም ወደ ሁለቱም አቅጣጫ የሚያመሩ ናቸው። የአምስቱ ሀገሮች መሪዎች የደቡብ አፍሪካ ስብሰባቸውን ነገ ረቡዕ ያጠናቅቃሉ። የብሪክስ ልማት ባንክን ምስረታ ዝርዝር መሠረቶችም ያወጣሉ ወይም ያጸድቃሉ ተብሎ ይጠበቃል። በሌላ በኩል በቅርቡ ቤጂንግ ውስጥ ተካሂዶ በነበረ ስልጠና ላይ የባህር ማዶ በጎ ፈቃድ አገልግሎት ዓለም አቀፍ የልማት ግብረሰና ላይ ለመሰማራት ቻይናውያን ሐኪሞች፣ የመረጃ ቴክኖሎጂና የንግድ ሥራ ባለሙያዎች፣ ሌሎችም ተሰባስበው ነበር። እነዚህ ቻይናውያን ታዲያ ከአንድ ዓመት እስከ ሁለት ዓመት ለሚሆን ጊዜ አፍሪካ ውስጥ የሚሰማሩ ናቸው። ከተሳታፊዎቹ ወዶ ዘማቾች መካከል ታዲያ ከሰሜን ምስራቃዊቱ ክፍለ ሀገር ሊያኦኒንግ የመጡት ሐኪም ቻንግ ሊያንድ ይገኛሉ። አንድ ጓደኛዬ አፍሪካ ውስጥ በጥሩ ሁኔታ የሚሠራ ክሊኒክ አለው ነው የሚሉት ዶክተር ቻንግ በቻይናው መንደሪን ቋንቋ ወደ ቻይና ከተመለሰ በኋላ ነው የተዋወቅ ነው። እናም ስለ አፍሪካ አጋጣሚዎቹ እና ልምዶቹ ብዙ አጫወተኝ። እኔም ሁኔታው ቀልቤን ሳበው። እድሉን ባገኝ እኔም አንድ ብሄድ ወደድኩ መሞከርና እንዳች አቅም የሚችለውን ነገር ባበረክት ክብሩ ለራሴ ነው። ዶክተር ቻንግ ቻይናውያን ሀገራቸው ውስጥ ያላቸውን ስራቸውን ለቀው ወደ በጎ ፈቃድ ተግባር ከተሰማሩ በኋላ ሲመለሱ የነበሩበትን ስራ መልሰው ስለማግኘታቸው እርግጠኛ አይደሉም። ይሁን እንጂ ከሀገር ውጭ የሚያገኟቸው ድሎች አጓጊ መሆን ያን ኃላፊነት እንዲወስዱ ይገፏቸዋል። ቻይና ላለፉት በርካታ ዓመታት በአስሮች ለሚቆጠሩ ወደ አፍሪቃ የምትልካቸው የሕክምና የበጎ ፈቃድ ሠራተኞቿ በአርባ አምስት ሀገሮች ውስጥ ይገኛሉ። በአህጉሪቱ ዛሬ ቻይናውያኑ ወጣት ልዑካን የሚሰማሩበት እንደ አሜሪካውያኑ የሰላም ልዑካን ፒስ ኮርስ የበጎ ፈቃድ ተግባር የወደፊት እድላቸውንም ከፋች እየሆነ መሆኑ ይናገራል።